የእስላማዊ መንግስት ቡድን አማጽያን በኢራቅ ወታደሮችና በተባባሪዎቻቸው የጎሳ ተዋጊዎች ላይ በምዕራባዊ ቶ ሀዲታል ከተማ ዛሬ ሰኞ ባካሄዱት ጥቃት ቢያንስ 11 ሰው ገድለው ሌሎች በርካታ ቁስለዋል። አሶሽየትድ ፕሬስ እንደዘገበው አጥፍቶ ጠፊዎችና መንገድ ላይ የተጠመዱ ፈንጂዎችን ጨምሮ በተካሄደው በዚህ ጥቃት ወደ 30 የሚሆኑ ወታደሮች ቆስለዋል። ይህ በእንዲህ እንዳለ ዛሬ ማዕከላዊ ኢራቅ ውስጥ በሚገኙ ሁለት የሱኒ መስጂዶች ላይ የደረሰ ፍንዳታ ሌላ የሃይማኖት ጦርነት እንዳያስነሳ ከፍተኛ ስጋት መፍጠሩ ተሰምቷል። ፍንዳታውን በመቃወም በብዙ ሺህ የሚቆጠሩ ሰልፈኞች በተገኙበት የባግዳድ ትዕይንተ ህዝብ ላይ ጠቅላይ ሚኒስትሩ ሀይደር አልአባዲ ባሰሙት ንግግር እነዚህን የአገር አንድነት የሚያናጉ ያሏቸውን አጥቂዎች ገቡበት ገብተው እንደሚይዟቸውና ለፍርድ እንደሚያቀርቧቸው ቃል ገብተዋል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም።